Help wow. በጣም በተመለከተው የተለያዩ ትሬኒንጎች ቀን ነበረ፣ ግን በጣም በሰፊውና በትልቁ እየሰራንበት ያለነው የምርጫ ክርክር እያዘጋጀ ነው። በስርዓተ ጾታ ጉዳዮች ላይ ይህን ክርክር የምናዘጋጀው በተለያዩ ፖለቲካል ፓርቲዎች ስርዓተ ጾታን ወይም የኢትዮጵያ ሴቶችን በምን መልኩ ያያሉ በተለያዩ ፖሊሲዎቻቸው ላይ የሚለው ለማወቅ ነው። ለምሳሌ ትምህርት ፖሊሲያቸው ከጤና ፖሊሲያቸው አንጻር፣ ከኢኮኖሚ ፖሊሲያቸው አንጻር ሁኔታ ሴቶች እንዴት ያሉ የሚለው ፖሊሲዎቻቸውን፣ ምን እንዳቀዱ፣ ምን እንዳደረጉ የሚናገሩበት መድረክ ለማዘጋጀት ነው የምንሰራ ነው ያለ ነው ጠይቂ የሚል መርሃ ግብር ጀምራችኋል እና በተለያየ ቋንቋዎችም እያስተዋወቃችሁት ነው። ይሄ ከዚህ ጋር ተያያዥነት ያለው ነው ወይስ የተለየ ለዚህ ክርክር ነው? ምንድነው የጥያቄ ካምፔን አላማው? የጠያቂዎች እራሳቸው የሚገጥማቸውን ችግር እንዲነግሩን እና እኛ ያንን ችግር ለህብረተሰብ ፓርቲዎች እንድናቀርብ ነው። ይህንንም እንዳሹ በአምስ ቋንቋዎች ነው ካምፔንም እየሰራ ነው ያለነው፣ እና በእነዚህ በአምስ ቋንቋዎች ባንኛውም ሰው ጥያቄውን እንዲያስገባልን ተቀብለን እኛ ለፖለቲካል ፓርቲዎች እናቀርባለን እና ምንድነው አላማው የራሳችን ችግር ከራሳችን በላይ የሚያቀደን ያለም ሁሉም ሰው በየወረዳው በየዞኑ በሚኖርበት አካባቢ ላይ ችግሮች ደርስበታል ና ያንን ችግሮች ሴቶች እንዲነግሩን እና እኛ ደግሞ ያንን ወደፊት ወደ ሁለት አርባ ስልት አቅርበን ምን ምን መስሌት አስባጣት ለ ለዚህ ችግር ብለን ለመጠየቅ ነው ማለት ነው። ለምሳሌ እኛ ወረዳ መብራት ከሌለ ወይ ሰላም ከሌለ ወይ ውሀ ከሌለ እኔ ነኝ የማውቀው የምኖር እና እነሱን ተሰባርከን ለሁለት አርባ ስልች ለማቅረብ ነው ጠይቂ ካምፔን እየሰራ ነው ያለነው ማለት በአማርኛ በኦሮምኛ በትግርኛ በሶማልኛ ና በአፋርኛ ነው። ልግ እየተደረብ ነው በአሁኑ ሰዓት እና ጥያቄዎች የሚሰበሰቡት ቴሌግራም ላይ ቴሌግራም ቦታ አለ እና በዛ ቴሌግራም ቦታ ማለት ሰው ጥያቄ ማስቀመጥ ይችላሉ። ከዛ ደግሞ በጉግል ፎርም እዛ ላይ ምንኛውም የማህበራዊ ድረጃች ላይ ቢያዩ ሊንክ ማግኘት ይችላሉ። ወይም ደግሞ ቀለል የሚላቸው በሳ ሆነ በዜሮ ዘጠኝ ሰባት ስምንት በአርባ አራት አስራ ስድስት ሰባት ስድስት በዜሮ ዘጠኝ ሰባት ስምንት አርባ አራት አስራ ስድስት ሰባት ስድስት ጥያቄያቸውን በመላክ እኛ ሰብስበን ለፖለቲካ ፓርቲ እናቀርበዋለን። ማስተዛሪያ የትምር ጥያቄዎች። እሺ ዘመቻው መቼ ነው የተጀመረው? እስከ መቼስ ይቆያል? ዘመቻ የጀመረው ከዛሬ ሁለት አመት ነበረ እና እስከሚቀጥሩ ቄት ቀናቶች ድረስ ይቀጥላል። እስኪ እስካሁን ድረስ እናንተ ከደረሱ ጥያቄዎች መካከል ተደጋጋሚ የሆኑት እና በዋናነት የተነሱት ርዕሰ ጉዳዮች ምንድን ናቸው? ጥያቄዎቹ ተደጋጋሚነት ያላቸው ጥያቄዎች ቢኖሩም ግን በጣም በብዙ አይነት ነበር የቀረቡ። ስለ ኢኮኖሚ የሚጠይቃለ ስለ ግብርና የተጠየቁ ጥያቄዎች አሉ፣ ስለ ሰላም፣ የስራ አጀቱ ስለ ትምህርት፣ ስለ ጠየቁ ጥያቄዎች አሉና ጥያቄዎቹ በጣም ሰፊ ናቸው። ይህበት ተደጓጓ ክተቶች ላይም ጥያቄዎች ገብተዋልና ሰፊ የሚባል የጥያቄ አይነት ይገባ አደለኛል። በዚህ ጠይቂ በተሰኘው ዘመቻ ላይ በቴክኖሎጂው እንብዛም የሆኑ እናቶችና እህቶች ጥያቄያቸውን እንዲያቀርቡ የተደረገ ምን ነገር አለ? ከን ያለነው ተደራሽነታችን ለማስፋት ሬዲዮ ለመጠቀም ነው። ትንሽ በሰፊው መንቀሳቀስ ይቀረናል። ሱጋት ግን እየሞከረ ነው ያለነው እና በሬዲዮ አድርገን ስቦታችን ያው በስልክም በመደወልም ሆነ በአጭር የጽሑፍ መልእክት ሊደርሰን ይቀበላለን። አባየ አስራት፣ በሴታዊት ንቅናቄ ውስጥ የሴቶች ፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ፣ ከአሜሪካ ድምጽ ጋር ለነበረች ቆይታ አመሰግናለሁ።